የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከታገቱት የደንቢዶሎ ዩኒቨርሲቲ ተማሪዎች ቤተሰቦች ጋር ተገናኝተው ተወያይተዋል። ልጆቻቸው እንደታገቱ ሪፖርት ካደረጉ አስር ወላጆች ስምንቱ በውይይቱ ላይ ተገኝተዋል። እስክንድር ፍሬው በጠቅላይ ሚኒስቴር ጽህፈት ቤት የፕሬስ ኃላፊ የሆኑትን አቶ ንጉሱ ጥላሁንን በስልክ አነጋግሯል። አቶ ንጉሱ ጠቅለል ባለ መልኩ ግንኙነቱን ወይም የተደረገውን ሂደት በማስረዳት ይጀምራሉ። አጠቃላይ ከወላጆች እስካሁን ድረስ ሪፖርት ካደረጉ ከአስር ወላጆች ወላጆች ዛሬ በጠቅላይ ሚኒስትር ጽህፈት ቤት ከጠቅላይ ሚኒስትሩ ጋር አጠር ያለ ቆይታ አድርገዋል። ስምንት ወላጆች ነው ያሉኝ። ስምንት ወላጆች ቤተሰብ አባላት ጨምሮ ማለት ነው። ክቡር ጠቅላይ ሚኒስትሩም ሁኔታውን አሳሳቢነት፣ መንግስት እየሰራ ያለውን ስራ ሂደቱን የሚከታተልበትን አግባብ ያለውን መረጃ እና ወደፊትም በጥብቅ የሚከታተለው እና በቀን አመራር ተመድቦ በጥብቅ ስራ እየተሰራበት መሆኑን አንስተውላቸዋል። ቤተሰቦች ቤተሰቦች ወላጆች ያሉበትን ሁኔታም አይተዋል። ከዛ በመቀጠል ረዘም ያለውን ጊዜ ክቡር ምክትል ጠቅላይ ሚኒስትሩ እና የሰላም ሚኒስትሯ የምክር ቤት አባላት ወላጆቻቸው ካሉበት አካባቢ ውክልና አግኝቶ የመጡ የምክር ቤት አባላት ከዛ አካባቢ የተመረጡ የፓርላማ አባላት ማለት ነው። የፓርላማ አባላት በነበሩበት ውይይት ተደርጓል። በውይይቱም በመጀመሪያ ደረጃ ወላጆች የሚያነሷቸውን የተለያዩ ጉዳዮች በጽሞና የማዳመጥ እነሱም ያላቸውን መረጃ እና አሁንም ቤተሰቡም ጭምር ያለበትን ሁኔታ የማዳመጥ እና እንደ መንግስት፣ ደግሞ መንግስት እስካሁን ድረስ በሚዲያ ለህብረተሰቡ ከተገለጸው በተጨማሪም በዝርዝር አለፍ ያሉ ጉዳዮችን በማንሳት ለወላጆች መንግስት እየሰራ ያለውን ስራ አብራርተዋል ምክትል ጠቅላይ ሚኒስትሩ። በዝርዝርም በቦታው ተገኝተን ስለነበረ ያየናቸውን፣ የታዘብናቸውን፣ ያገኘናቸውን መረጃዎች ለወላጆቹ በሚመጥን ደረጃ እንደዚሁ መረጃ ሰጥተናቸዋል። ከዛም ባሻገር ሁኔታውን የምንከታተልበትን አግባብ በመቀጠልም ይህን ጉዳይ ለወደፊቱ ጉዳዩን ልባት እስኪያገኝ ድረስ መንግስት ቀን ከሌት ይሄንኑ እንደሚሰራ እና ወላጆችም ባላቸው ግንኙነት ባላቸው መረጃ ከመንግስት ጎን ሆነው ልጆቹ የጋራ ልጆቻችን መሆናቸው ጉዳቱም፣ ጭንቀቱም፣ ስጋቱም የመውለድና ለመውለድ ካልሆነ በስተቀር እንደ መንግስትም የላቀ ኃላፊነት ያለብን መሆኑን እና ወላጆችም ልጆቹን ወደ ትምህርት ቤት የላቀ አድርገው የላኩት መንግስትን አምነው ስለሆነ ይህንን አመኔት በአግባቡ መወጣት ባለመቻላችንና ይሄ መከሰቱ አሳዛኝም እንደሆነ ፈጣን ምላሽን ባለመገኘቱ እንደዚሁ መንግስትን የሚያስጨንቅ መሆኑን ከልብ ውይይት ተደርጓል። ወላጆች የተደረጉትን ጥረቶች በልኩ እንዲረዱ መረዳዳትና መደማመጥ ለመወያየት ረረሚያለሚ ወስደን የግማሽ ቀን ውይይት ነው የተደረገው እና ይሄን ይመስላል። በአጠቃላይ የጠቅላይ ሚኒስትሩ ስሜት ምን ይመስላል? በደረሰው ሁኔታ ላይ አቶ ንጉሱ ይሄንን ሊያካፍሉኝ ይችላሉ? እንግዲህ ክቡር ጠቅላይ ሚኒስትሩ ይህ ኃላፊነት እንዳለበት የመጨረሻው ሰው እንደመሆናቸው ጉዳዩን እጅግ በንቃት በመከታተል በየጊዜው የመረጃ ፍሰቱንም ቀን በቀን እንደሚከታተሉ በእያንዳንዷ ሁኔታ የምትመጣ መረጃ እየተነጠኑ አቅጣጫ እንደሚያስቀምጡ ለወላጆች ገልጸውላቸዋል። ስሜታቸውንም አጋርተዋቸዋል። ያው ይሄ ጉዳይ ማንንም የማንንም በየትኛውም ደረጃ ያለ ሰው ስሜት የሚፈታተንና የሚጎዳ ነው። ኃላፊነት ደረጃ ደግሞ በሳቸው መጠን በዚህ ደረጃ ሲሆን ደግሞ በእጅጉ የሚፈትን ነው። ይህንን ገልጸውላቸው ወላጆችም ይህንን እውቅና ሰጥተዋል፣ አመስግነዋል፣ ቸውም ይህንን ተቀብለዋል። ጠቅላይ ሚኒስትር አብይ አህመድ ታጋቾቹ ወይም ምክትላቸው አቶ ደመቀ መኮንን ታጋቾቹ የሚገኙበትን ሁኔታ ለቤተሰቦቻቸው ገልጸዋል ወይ አሁን ያሉበትን ሁኔታ? አዎ፣ በዚህ ሁኔታ በመረጃ ደረጃ መረጃዎቹን በማስረጃ በማረጋገጥም የተሄደበትን ርቀት በዝርዝር ቦታውን ሁኔታ፣ የአካባቢውን ሁኔታ፣ የወላጆችንም ከተነጠኑ በኋላ ግልጽ የተደረጉ ለህዝብ ግልጽ የተደረጉ መረጃዎችንም በመድገምና በማብራራት ምንስ ማለት ናቸው በማለት ከዚያም ባለፈ ደግሞ የተገኙ መረጃዎች ግን የምርመራ ስርዓቱን በማያስተጓጉሉ ቀጥታ ስራውን በሚያግዙ ሁኔታዎች ላይ ተመስርተው መረጃ ሰጥተዋቸዋል። ከዚህ ውስጥ እንግዲህ እስካሁን ድረስ ልጆቹን በተመለከተ አንድም እኔ ነኝ ይሄንን ኃላፊነት የወሰድኩት የምወስደው ብሎ የሚቀርብ አካል የሌለ መሆኑ ከዛም ባሻገር ደግሞ በተጨባጭ በሌሎች ጊዜያት እና አካባቢዎች አንዳንድ ጊዜ እኔ ነኝ ብለው በዓለም ደረጃም እንደሚታወቀው ኃላፊነት የሚወስደው የምወስደው የሚለው አካላት መንግስት በግልጽ ከእነሱ ጋር የሚፋለማቸው ወይም የሚደራደራቸው አካላት የሌሉበት መሆኑንም ተማሪዎቹን ልጆቹን በተመለከተ የትኛውን መረጃ ብናገላብጥ እና ብናይ የልጆቹን ደህንነት እስካሁን ችግር ውስጥ የጣለ የትኛውን መረጃ የሌለ መሆኑን በግልጽ አሳይተዋቸዋል። እንግዲህ መልካሙን በመመኘት መንግስት ልጆቹን እና ወላጆችን ለማገናኘት ማንኛውንም ጥረት የሚያደርግ መሆኑን፣ ችግር ሳይፈጠር በሰላም ለመቋጨት ጥረት የሚደረግ መሆኑን የትኛውን መረጃ ግን ከተገኘ ለመቼም ቢሆን መጠበቅምና ለህብረተሰቡ ለወላጆችም መረጃ የሚሰጥ መሆኑን ክቡር ምክትል ጠቅላይ ሚኒስትሩ ቃል ገብተው አስረድተው ወላጆችም ይህንኑ ተረድተው ነው የተጠናቀቀው ማለት ነው። አቶ ንጉሱ አቃለው ለስራ ከሄዱበት እየተመለሱ መንገድ ላይ ሆነው ነው የሚያነጋግሩኝ። መንግስት ለጉዳዩ በቂ ትኩረት አልሰጠም ለሚሉ አስተያየቶች ነሻ ከሆኑት አንዱ እንግዲህ እንደዚህ አይነት ትችቶች ሲሰነዘሩ ቆይተዋል። እርስም እንደሚያውቁት ስለማስለቀቁ ሂደት ወይም ለማስለቀቅ ስለሚደረገው ሂደት የልጆቹን ደህንነት እና ተያያዥ ጉዳዮችን የተመለከቱ መረጃዎች ቶሎ ቶሎ አለመለቀቃቸው ወይም አለመውጣታቸው ነው አለመሰጠታቸው ነው እና ስለዚህ ምን ይላሉ እርስዎ? ይሄን የመጨረሻ ጥያቄ ላድርገው። አቶ ንጉሱ፣ ግጥ ነው አንድም ፈጣን ተከታታይ አስተማማኝ መረጃ ለህብረተሰቡ የቀረበበት እውነት አይደለም። ይሄ እውነት የአጋጣሚ ሁለተኛ ህብረተሰቡ ዘንድ ደግሞ ተከታታይ እና አስተማማኝ መረጃ የማግኘት ፍላጎት አለ። ይሄም ተፈጥሯዊና ትክክልም ነው። ነገር ግን ይሄን ጉዳይ በተመለከተ ፈታኝ ጉዳዮች አሉ፣ ፈታኝ ነገሮች አሉ። ለህብረተሰቡ ፈጣን መረጃ መስጠትና ትክክለኛ መረጃ መስጠትን ማጣጣም በፍጥነትና በትክክለኛነት በእርግጠኛነት መካከል ያለውን መጣጣም መጠበቅ በጣም አስፈላጊ ነው። ከዛም ባሻገር ይሄን መረጃ ትክክለኛ መረጃ ቢሆንም ፈጣን መረጃ ቢሆንም የምርመራውን፣ የእንቅስቃሴውን፣ የስምሪቱን ስራ በሚያስተጓጉልና በሚያደናቅፍ ጊዜና ሁኔታ የሚሰጥ መረጃ ከጥቅሙ ጉዳቱ ይበልጣል እና ሁለቱን ጉዳዮች ማጣጣም በጣም ተገቢ በመሆኑ ጊዜ ወስዷል። መረጃውን መስጠት በቻልንበት ጊዜ ግን መረጃውን እየሰጠን ሄደናል። ጉዳዩ ግን ፍጥነት አለመቋጨቱም በሂደቱም ቢሆን የወላጆችን ሕመም የሚፈውስ መረጃ በፍጥነት ባለመገኘቱ በፍጥነት ባለመስጠት ባለመቻሉ ሕብረተሰቡን የሚሆን ወላጆችን ያንገላታም የጎዳም አጀንዳም የሆነ መሆኑን እናስተውላለን። ነገር ግን ለሕብረተሰቡ መረጃ ላለመስጠት ጉዳዩን ለመደበቅ እና ቸል በማለት ምንም ስራ ባለመስራት ሳይሆን ጉዳዩ እንደ ችግር ተወስዶ መረጃው ከተገኘበት ጊዜ ጀምሮ የሀገር መከላከያ ሰራዊትም፣ የፌዴራል ፖሊስም፣ የፖለቲካ አመራሩም ሁሉም ርብርብ አድርጎ በክቡር ምክትል ጠቅላይ ሚኒስትሩ የሚመራ አንድ ግብረ ኃይልም ተቋቁሞ ከሌሎች ስራዎች ሁሉ ጋብ በሚል መልኩ ይሄን ጉዳይ ዋነኛ ጉዳይ አድርገን ይዘን እየሰራን ነው። በተደጋጋሚ እንዳልነው ይሄን ሁለት ሶስት ቀን ጠቃሚ ጠቃሚ መረጃዎች ተገኝተዋል። እነዚህ ጠቃሚ መረጃዎች ወደ ጥሩ መንገድ እንዲወስዱን እየሰራን ነው። ይሄንን በማያበላሽ ሁኔታ ለኅብረተሰቡ መረጃ የመስጠቱን ሂደት እንቀጥላለን። ፍጥነትንና የመረጃ ጥራትን ግን የማጣጣም ሁኔታ የግድ እንደሆነም እናስተውላለን ማለት ነው። አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ። እንግዲህ ዛሬ የታጋሽ ተማሪዎች ቤተሰቦች ከጠቅላይ ሚኒስትር አብይ አህመድ በኋላ ላይም በምክትል ጠቅላይ ሚኒስትር ደመቀ መኮንን ከሚመራው ግብረ ኃይል ጋር ያደረጉትን ውይይት አስመልክተው ስለሰጡኝ ማብራሪያ በጣም ነው የማመሰግነው። ከአዲስ አበባ ወጣ ካሉበት እየተመለሱ ባሉበት ሰዓት መንገድ ላይ የሆነውን ይህን ቃለ ምልልስ የሰጡኝ በጣም ነው የማመሰግነው አቶ ንጉሱ። አመሰግናለሁ።